ቢና ቪኦኤ የአርብ ምሽት የካቲት 18 2014 ዓ ም መሰናደውን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጤና ስጥልኝ እንደምን አምሽታችኋል። ከእኛ ጋር ካመሻችሁ ከምትሰሟቸው የወጣት ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ሰርከስ አርቱ የተለያዩ አይነት እንቅስቃሴዎችን ይሰራሉ። ሰርከስ ራሱን ችሎ ጥበብ ነው። የተለያዩ እቃዎች ይጠቀማሉ። ጃግሊንግ ሊሆን ይችላል። ኤሪያ ላይ አየር ላይ በአየር ላይ ሰርከስ መስራ ሊሆን ይችላል። ጂምናስቲክ እና እንቅስቃሴዎች አሉት። ትሪቶችን ያቀርባሉ። እድሜም ደግሞ ገደብ የለም። የሰማችሁት የቅኔ ሰርከስ መስራችና ስራ አስኪያጅ የሆነውን ወጣት እዮብ ተሾመን ነው። የቅኔ ሰርከስን አመሰራረትና እንቅስቃሴዎች በተመለከተ በምሽቱ ቆይታ አድርገናል። በሌላ ርዕስ ደግሞ ወጣት ቴክኖሎጂ ስራ ፈጣሪም ጋብዘናል። ሁለት አይነት ነው። አንዱ በአውቶማቲካሊ መስራት ይችላል፣ ያለ ሪሞት ማለት ነው። በሶፍትዌር ነው የምንሰጠው ሚሽን። ሁለተኛ ደግሞ ማንዋል ነው፣ አጀስት የምናደርገው በእጃችን ነው። የደንቢ ዶሎ ዩኒቨርስቲ መምህር የሆነው መምህር አማኑኤል ባልቻ ነው የራሱን ጤራ ወይም ደግሞ ድሮን ሰርቶ አብቅቷል ስ ዙሪያ ከሱ ጋርም ቆይታል ቆይታ በሌላ በኩል ደግሞ የ12 ያክፍል መልቀቂያ ፈተናን ወስደው መልካም ውጤት ያስዘገቡ አመርቂ ውጤት ያስመዘገቡ ወጣት እንግዶችም ይኖሩናል ከእኛ ጋር ካመሻቱ። እኝህንና ሌሎች ጥንቅሮችን ይዘን አብረናችሁ እንቆያለን። ከእኛ ጋር ስናችሁ ከልብ እያመሰገንን መሰናዶን በመምራት ኤደን ገረመው፣ በዜናዎቹ ስመኝሽ የቆየ በምስልና ድምፅ ቅንብሩ ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናል መሆናችሁ የምንቆይ ይሆናል። አሁን ወደ ዜናዎቹ እንሻገር። አመሰግናለሁ ኤደን። የአፍሪካ ህብረት የወቅቱ ሊቀመንበር የሆኑት የሴኔጋል ፕሬዚዳንት ማኪሳልና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት በጣም ብርቱና አደገኛ ያሉት ዩክሬን ውስጥ የተፈጠረው ሁኔታ አብዝቶ እንደሚያሳስባቸው አስታውቀዋል። ሁለቱ የህብረት መሪዎች ትላንት ማምሻውን በጋራ ባወጡት መግለጫ የሩሲያ ፌዴሬሽን እና ሌላም ማንኛውም አካባቢያዊና ዓለም አቀፍ ተዋናይ ዓለም አቀፍ ህግን ያለማቅማማት እንዲያከብር የዩክሬንን የግዛት ጥብቅነትና ብሔራዊ ሉዓላዊነት እንዲያከብር ጥሪ አድርገዋል። የህብረቱ ሊቀመንበርና የህብረቱ ኮሚሽን አክለው ሁለቱም ወገኖች ፈጥነው ተኩስ እንዲያቆሙ፣ ዓለምን ከሁሉ አቀፍ ብጥብጥና መዘዝ ለመታደግ እንዲሁም በዓለም ህዝቦች ሁሉ ስም በዓለም አቀፍ ግንኙነቶች ውስጥም ሰላምና መረጋጋት ሲባል በተባበሩት መንግስታት ስር ያለመዘግየት የፖለቲካ ንግግር እንዲከፍቱ ጥሪ ማስተላለፋቸውን ከህብረቱ ጽህፈት ቤት የወጣው መግለጫ አስታውቋል። ራሺያ በዩክሬን ያካሄደችውን ወረራ ተከትሎ ናይጄሪያ ዩክሬን የሚገኙ ዜጎቿን በልዩ በረራ ለማስወጣት መዘጋጀቷን ባለስልጣናት አስታውቀዋል። ይህ የናይጄሪያ ውሳኔ የተላለፈው ተማሪዎችን ጨምሮ በዩክሬን የሚገኙ ናይጄሪያውያን ችግር ውስጥ መሆናቸውን ገልጸው የድረሱልን ጥሪ ካስተላለፉ በኋላ ነው። የናይጄሪያ የውጭ ጉዳይ ሚኒስትር በዩክሬን የሚገኘው የናይጄሪያ ኤምባሲ የናይጄሪያውያንን ደህንነት ለመጠበቅ ማስተማመኛ እንደሰጣቸው ገልጸው ከሀገሪቱ መውጣት የሚፈልጉትን በጥንቃቄ ማስወጣት የሚቻልበት መንገድ እየተዘ ዘጋጀ መሆኑን አስታውቀዋል። በአሁኑ ወቅት አራት ናይጄሪያውያን ተማሪዎች በዩክሬን የሚገኙ ሲሆን የአየር በረራ፣ የባቡር ጉዞም ሆነ የታክሲ አገልግሎት በመቆሙ ምክንያት መንቀሳቀስ ያልቻሉትን ሰዎች የአየር መንገዱ ስራ እንደጀመረ እንደሚያስወጣቸው የናይጄሪያ ባለስልጣናት ቃል ገብተዋል። ራሺያ በዩክሬን ወረራ እያካሄደች ባለችበት ወቅት የሱዳን መሪ ከሞስኮ ጋር ንግግር ጀምረዋል። የምዕራብ ሀገራት ለካርቱም የሚሰጡትን የገንዘብ ድጋፍ ማቋረጣቸውን ተከትሎ የሱዳን ወታደራዊ መንግስት ከራሺያ ድጋፍ ለማግኘት እየጣረ ነው። በብዙዎች ዘንድ ሄመዲቲ በሚል ስማቸው የሚታወቁት የሱዳን ጀነራል መሐመድ ሀምዳን ዳጋሎ ማክሰኞ ዕለት ራሺያ በዩክሬን ላይ ጥቃት ለመሰንዘር እየተዘጋጀች ባለችበት ወቅት በሞስኮ ተገኝተው ከራሺያ ጋር ሊኖራቸው ስለሚችል የሁለትዮሽ ግንኙነት ተነጋግረዋል። የኢኮኖሚ ተንታኞች የሄሜዲ በሞስኮ መገኘት ሱዳን ያለችበትን የኢኮኖሚ ችግር እንደሚያሳይ ና ዩናይትድ ስቴትስ ና የምዕራብ ሀገራት የገንዘብ ድጋፍ ማቆማቸው ና ሱዳን የነበረባት ዕዳ እንዲሰረዝ የወሰኑትን ውሳኔ መሻራቸውን ተከትሎ ችግሩ እንደተባባሰ ይገልጻሉ። ራሽያ በቀይ ባህር ላይ የባህር ኃይል ለመገንባት ከቀድሞ የሱዳን ፕሬዚዳንት ኦማር አልበሽር ጋር የነበራት ስምምነት ባሽር ከስልጣን ከተነሱ በኋላ እንዲቆም ተደርጎ የነበረ ሲሆን ከመፈንቅለ መንግስቱ በኋላ ስልጣን የተቆጣጠሩት ወታደራዊ አመራሮች ስምምነቱ እንደገና ሊቀጥል እንደሚችል አመላክተዋል። ሩሲያ ዩክሬንን በመውረሯ ምክንያት ዩናይትድ ስቴትስ በሩሲያ ባንኮችና ከበርቴዎች ላይ ተጨማሪ ማዕቀቦች መጣሏንና ተጨማሪ ወታደሮችን ወደ አውሮፓ እየላከች መሆኗን አስታውቃለች። ፕሬዚዳንት ጆ ባይደን ትላንት ከሰዓት በኋላ ዋይት ሀውስ ውስጥ ባደረጉት ንግግር ሀገራቸውና አጋሮቿ የሩሲያን በዓለም አቀፍ ምጣኔ ሀብት ውስጥ የመሳተፍ አቅም ለመገደብና ሞስኮ ለጦሯና ጦሯን ለማሳደግ የምታውለውን ገንዘብ ለማሳጠር ያስችላሉ ያሏቸውን እርምጃዎች ዘርዝረዋል። እነዚህ እርምጃዎች በአሜሪካውያን ላይ ለተወሰነ ጊዜ የኢነርጂ ዋጋ ንረት ሊያስከትሉ እንደሚችሉ ፕሬዚዳንቱ ጠቁመው ይህ የሀገራቸውን መርሆዎች ጠብቆ ለማቆየት የሚከፈል ዋጋ መሆኑን አመልክተዋል። አሜሪካ ሁከተኞችን ትጋፈጣለች፣ ለነጻነት እንቆማለን፣ እኛ ማለት ይህንን ብለዋል ፕሬዝዳንቱ። በፕሬዝዳንቱ ትዕዛዝ ሰባት ሺህ የሚሆኑ ተጨማሪ የዩናይትድ ስቴትስ ጦር አባላት ወደ አውሮፓ እየሄዱ መሆናቸውን የመከላከያ መስሪያ ቤቱ አስታውቋል። አድማጮች ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስምንሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ኤደን ልመልሳችሁ። መንግሽ የቆየን ለአርብ ምሽት ዜናዎቿ እናመሰግናለን። ለዕለቱ ወደያዝናቸው አብይ ወደሆኑ ርዕሶች እንሻገር። ሰርከስ ከተመሰረተ ሁለት ዓመታትን ያስቆጠረ የሰርከስ ቡድን ነው። ቡድኑ በአዲስ አበባ ዞማ ሚውዚየም ግቢ ውስጥ በሰርከስ ጥበብ ወጣቶችና ታዳጊዎችን በማሰልጠን በአካል ብቃትና በተለያዩ ኪነ ጥበባዊ እውቀቶች እንዲበለጽጉ በማድረግ ላይ ይገኛል። ከቡድኑ መስራቾች መካከል ከሆነው እና የቡድኑ ስራ አስኪያጅ እዮብ ተሾመ ጋር ቆይታ አድርጌ ነበር። ቆይታችን እዮብ ስለ ቡድኑ አመሰራረት ከሚያስረዳበት ይጀምራል። ከቅኔ ሰርከስን ከጓደኛዬ ሽመልስ ጌታቸው ይባላል የሰርከስ አርቲስት የሰርከስ ባለሙያ ብቻ ሳይሆን የፊልም ባለሙያም ነው። የተለያዩ ፊልሞችን ዳይሬክት ያደረገ አሁንም ደግሞ የተከታታይ የቲቪ ፕሬዎችንም ዳይሬክት ያደርጋል እና ከእሱ ጋር ነበረ ቅኔ ሰርከስም የመሰረት ነው። ከእሱ ጋር ከአስር አመት በላይ አንድ የሰርከስ ተቋም ውስጥ እንሰራ ነበረ። እዛ በነበርንበት ሰዓት ደግሞ ለስከዙ ወይ ደግሞ የሰርከስ እጅታችን ተመሳሳይ ነበረ ሰርከስ ለማህበረሰባዊ ዊነት የሚያመጣ የሰርከስ አርቱ ህይወታችን ላይ ያሳድራል ብለን የምናስበው የሰርከስ አርቱን በመጠቀም ደግሞ መፍጠር የምንፈልገው ነገር ሀሳባችን እንጋራ ነበረ። የኔም ማስባብ የሱ ማስባብ እና ብዙ ጊዜ ሰርከስ ንሰራ ወይ ከማህበራዊ ድረገጽ ላይ ዩቲዩብ ላይ ወይ ደግሞ ከተለያዩ አለማቶች መቶ የሚያሰሩን ሰዎች የሚሰጡንን ነገር ነበረ ወስደን የምንሰራ ወይ ደግሞ የምናቀርበው እና ወደ ተለያዩ አለማቶችም ይህን ሙያችንን ለማቅረብ ስንሄድ እነሱ ያላቸውን ነገር ነው የምናቀርበው። ምናልባት ሙዚቃውና ልብሱ የእኛ ይሆናል እንጂ የምንሰራው ነገር ቀለሙ የእነሱን ቀለም ነው የሚመስለው። እና ለምን የራሳችንን ምንነት በሰርከት ውስጥ አንፈልግም የሚል ሀሳብ ነበረን። እና አንደኛው ደግሞ የቅኔ ለመፈጠሩ ሀሳብ የሆነን ብዙ ጊዜ የሰርከት አርቲስቶች ገበያውን ወይ ደግሞ የሰርከት ችሎታችንን ለመሸጥ ስናስብ ውጭ ነው የምናስበው። ይሄንን ነገር ማስቀረፍ ነበር ያ ማለም ማለት ነው ውጭ ሀገር ማማተር ሳይሆን ለሰርከስ ጥበቡ ሀገር በቀል የሆነ የገቢ ምንጭ ማፍጠር፣ ማህበረሰባችንም ሰርከሱን እያደነቀ እየተዝናና የመግዛት ባህሉን እንዲያዳብር፣ እኛም ደግሞ ማህበረሰባችን ምን ይፈልጋል፣ ምንድን ነው መዝናኛ ላይ ምንድን ይቀረው፣ በሰርከሱ ምን ማድረግ እንችላለን የሚለውንና አገር በቀል የሆነ የገቢ ምንጭም ለመፍጠር ነው። ሰርከስ ቀላል ጥበብ አይደለም። ቦታ ይፈልጋል፣ ማቴሪያል ይፈልጋል። ከዛ ደግሞ ከልጅነት ጀምሮ ታዳጊ የሆኑ ወጣቶችንም ይዞ ማሳደግ የሚጠይቅ ስራ ነው እና እነዚህ እነዚህ ነገሮች እንዴት ነበረ ማሸነፍና መውጣት የቻላችሁት? እርግጥ ልክ ነገር ነው ያልሽው ለሰርከስ አርቱ ወይ ደግሞ ለሰርከስ ጥበቡ በጣም አስቸጋሪ የሆነው ከማላ ቦታ ማግኘት ነው ከባዱ ነገር። የሚሰሩ ሰዎች አለን፣ ወጣቶች አሉ፣ ልጆች አሉ የሚሰለጥኑ፣ ኦዲየንሱ አለ ማለት የሚፈልግም አለ ግን ችሎታችን ለማዳበር የምትሆኝበት ቦታ የለም። እና አብዛኞቹ የሰርከስ ተቋማቶች ያሉት በወጣቶች ማዕከል ነው። የተለያዩ ወረዳዎች ደግሞ ከተማዎች ላይ ባሉት ወረዳዎችን የሚሰሩት፣ እሱ ደግሞ የሰርከስ ማዕከሉን ታሳቢ ባደረገ አይደለም የተገነባውና፣ ይሄ ነገር አስቸጋሪ ነው። እነዚህ ነገሮች እንዳሉ ሆነ፣ ቅድም ለነገርኩሽ እኛ ከዚህ በፊት ስሙንም መጥቀስ እፈልጋለሁ ስካት ሰርከስ የሚል ተሙስ ነበረ ላይ እኛም አንዱ ፓርት ነን የስካት ሰርከስ እዛ ነበረ እና ቦታ ተከራይተን ነበረ። እዛም በነበረን ሰዓት ለሰርከሱ መሰልጠኛም ልጆች ማስተማሪያም ማቅረቢያም ቦታ ተከራይተን ነበረ የምንቆየው እና ግን አሁን ደግሞ ወደ ቅኔ ሰርከስ ስንመጣ እነዚህን ችግሮች የነበሩብን ችግሮች የቤት የቦታ የገቢ ምንጮቻችንም እነዚህ ሁሉ አስበን ነው ወደ ቅኔ ለመስረት ያሰብነው እና በመጨረሻ አጋጣሚ የዞማ ሚዚየም መስራች ዋና ስራ አስኪያጅ መስከረም አሰገድ ጋር ሄድኩኝ ና ይህንን ሀሳቤን ሼር አደረኳት። እሷም በሚገርም ሁኔታ ላይ ባልጠበቅኩት መንገድ ሀሳቤን ገዛችው፣ በጣም ወደደችው። ሰው ምን አረግ እንችላለን አልንና እኛም እነሱን ኮላቦሬት አድርገን ቦታውን ስታብሊሽ አድርገን እንዴት እንደምንሰራ ከተወያየን በኋላ አሁን ቅኔ ሰርከስ ያለበትን ቦታ አብረን ዞማ ሚዚየም ውስጥ ቦታውን ሰታን አብረን ኮላቦሬት አድርገን ወጪውን ሼር አድርገን እነሱ ግን የበለጠው ነው ሼር አድርጋ ደግሞ ይሄን አብረን ቦታ ገንብተን ነው እየሰራን ያለ። ነው ሰርከሱ ነው የሚሰሩት ወጣቶች ታዳጊዎች፣ ከስንት አመት እድሜ ጀምሮ ነው ምን አይነት እንቅስቃሴዎችና ስልጠናዎችስ ነው የሚያገኙት? የሰርከስ አ የተለያዩ አይነት እንቅስቃሴዎችን ይሰራሉ። ሰርከስ ራሱን ችሎ ጥበብ ነው። የተለያዩ እቃዎችን ይጠቀማሉ። ጃግሊንግ ሊሆን ይችላል፣ ኤሪያ ላይ አየር ላይ በአየር ላይ ሰርከስ መስላል ሊሆን ይችላል። ጂምናስቲክ መሳይ እንቅስቃሴዎችም አሉት፣ ትርኢቶችን ያቀርባሉ። እድሜም ደግሞ ገደል የለውም። ላይ ከሰባት አመት ጀምሮ እስከሚፈልጉት ድረስ አቅማቸው እስከፈቀደ ድረስ እና ፍላጎታቸው እስካለ ድረስ የእድሜ ገደብ የለውም። በዚህ እድሜ ውስጥ ሁሉ የሰርከስ መስራት ይቻላል። እነዚህን ወጣቶች በምን መልኩ ነው የምትመለምሏቸው? ዋናው ፍላጎት ነው። እኛ ስንሰራ ያ ያሉ እኛ ፕሪ ስናቀር በተለያየ ቦታ ያገኛል። እኛም እንዴት እንደሚሰራ ምን ምን እንደሆነ አንዳንዴ፣ ሰርከ ሲባል ሰዎች የሚሰሩትን ነገር ሰው ይቻላሉ ወይ ድንጋጤ ፍርሃት አለን። ካወቁትና ከነገርናቸው በኋላ ግን በብዛት ፍላጎት ነው የሚመጡት። እኛ ጋር ሲመጡ እኛ ደግሞ ያሉትን መረጃዎች ከሰጠናቸው በኋላ በዛ መስፈርት እድሜያቸውን የአካል ብቃታቸውን አይተን እንመለምላቸዋለን። የሰርከስ ጥበብ ውስጥ ግን አሁን የአካል ብቃታቸውን መልምለን እንዲንዲስል ምንም አይነት መስፈርት የለውም። ማንኛውም ሰው ሰው የሆነ ከሁሉ መስራት ይችላል። ሁሉም ሰው ባለው አካሉ ባለው አይምሮ መስራት የሚችልባቸው እቃዎች ስላሉ እነዛን ትጠቅሞ ይሰራል። ዋናው ግን ፍላጎትና እኛ የምንመድበውን ጊዜ መጠቀም ከቻለ ሁሌም በነዛን መንገድ ነው መስፈርቱን የምንሰጠው። ሰርከስ በባህሪ የሰርከስ አርት ትክክር የሌለበት የክበብ አይነት ነው። እንግዲህ አሁን ይሄ ሰርክስ በጣም የህዝብ ቁጥር እየጨመረ ያለበት ወቅት ላይ ነው ያለ ነው። በዛ ላይ ደግሞ ኢትዮጵያም እንደ ሀገር የወጣቶች ሀገር ናት እና ግን ደግሞ ተመጣጣኝ የሆነ የእረፍት ጊዜ ማሳለፊያ ወይም ደግሞ አይምሮና ስነ ልቦናን የሚገነቡ ነገሮች የሉም ይባላሉ። ከዛ አንጻር ሰርከስ በአጠቃላይ ምን አይነት አስተዋጽኦ አለው ትላለህ ልክነሽ አብዛኛው ሰርከስ ባለሙያውንም ካየሽ እድሜው ከአስር እስከ ሰላሳ ሰላሳ አምስት ያሉት ወጣቶችን ያቀፈ ነው በብዛት ያለው። ከተማችን ውስጥም ደግሞ አዲስ አበባ ላይም በጣም እየፈላ ያለ የሰርከስ ተቋማቶች አሉ። ግን እንደ ሰርከስ ባለሙያ ብዛት ብዛትና ለሀገር ወይ ደግሞ ለከተማችን እያበረከትን እንዳለው አስተዋጽኦ የስራ ዘርፍ አይደለም ብሎ በታቸውን አቅማችን አጥቶ ሀገርንም ወክሎ ሲሄዱ እዚህም ሀገሩ ስንሰራ በጣም ብዙ ተግዳሮቶችን አልፎ ነው እና እንደ መንግስት ወይ ደግሞ እንደ ከተማ መስተዳደር የሚሰጠው ትኩረት በጣም አናሳ ነው። ይሄንን ስል ደግሞ ተቀባይነት እንኳን የለም። ሰርከስ ምንድን ነው ብለው እንኳን ሊገልጽ የሚችል ህጋዊ ምትን የለንም። አሁን ብዙ ጥረቶች አሉ። ሰርከስ አርት ነው፣ ስፖርት ነው፣ ሁሌም ትግል ላይን ያለ ነው። እኛ አርትን እንላለን፣ መንግስት አንዳንዴ ስፖርት ነው። ማን ይውሰድ? ባህልና ቱሪዝም ይውሰድ ወይ ስፖርት ፍሪውን፣ ብዙ ትግሎች አሉብን እና ግን ከሌሎቹ ዘርፎች ባልተናነሰ መንገድ ወጣቶችን አቅፎ በስነ ልቦና በኢኮኖሚም እያገዘ ያለ ወይ ደግሞ እየፈጠረም ያለ ዘርፍ ነው የሰርከስ ዘርፍ። እነዚህ ቦታዎች ላይ ነው የሰርከስ አርቱ ልጆች በጣም በሚያዝናና አይኑራቸውን ፈታ እያደረገ እስኪል እየጨመሩ ራሳቸውን እያዳበሩ ይህንኑ ደግሞ ወደ ገንዘብ ምንጭነት እየቀየሩ ማህበረሰባቸውንም ወጣቶችንም እየለበጡ ያሉትና አይ ቲንክ መንግስትንም እያገዝን ያለን ተቋም ይመስለኛል። ከዚህ ተጨማሪ ደግሞ ስለ ሰርከሱ ትንሽ ማለት እፈልጋለሁ። ቅድም እንዳልኩሽ ይሄ የስራ ዘርፍ ግን በሚፈልገው መንገድ ወይ ደግሞ እኛ እንደዚህ ነን ብለን በመረጣው መንገድ አይደለም እየኖረን ያለ ነው። ይሄ ማለት ምን ለማለት ፈልጌ ነው? ሰርከስ ጥበብ ነው። እኛ ደግሞ የአርቲስቶችንን ብለን ነው ራሳችንን የምንጠራ የጥበብ ባለሙያዎችን ብለን የምንጠራውና ይሄንን ህጋዊ እውቅና የሚሰጡ ተቋሞች ደግሞ አይ ስፖርት ነው እንዲህ እንዲህ እያለ ላይ ብዙ መንገላታቶች አሉና፣ ለዚህ ዘርፍ ብዙ ትኩረት ቢሰጥና ቢታይ ለማህበረሰባችንም፣ ለእኛም፣ ለሰሪዎቹም፣ ለሀገርም ጥሩ ጥቅም ስለሚሰጥ ይሄንን የሚመለከተው አካል ቢያንስ ቢያየን የሚል ሀሳብ አለኝ። ዮብ ተሾመ የቅኔ ሰርከስ መስራችና ስራ አስኪያጅ። ለቆይታችን በጣም አመሰግናለሁ። እኔም አመሰግናለሁ፣ ሄደን ስላገኘሽ። ጊዜ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ዝግጅቶቻችንን በሬዲዮ ቴሌቪዥን፣ በቪ ማሪክ የፌስቡክ ገጽና ድረገጾች ላይ እንዲሁም ደግሞ በሳተላይት ኢትዮ ሳት ላይ ታገኟቸኋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። በኮቪድ-19 ተጽዕኖ ምክንያት በ2013 ዓ ም ውስጥ መውሰድ የነበረባቸው የ12ተኛ ክፍል ሀገር አቀፍ ፈተና ከወራት በፊት ተፈትነው አመርቂ ውጤት ያስመዘገቡ ተማሪዎች መካከል ጥቂቶቹን አነጋግረናል። ዘጋቢያችን ፀሀይ ዳምጣው ተማሪ ተግባሪ ሲፈን ፊጣንና ተማሪ ኮኬት ተስፋይን አነጋግራ ተከታዩን አሰናብታለች። በኢትዮጵያ በኮቪድ-19 ተጽዕኖ እንዲሁም በሀገሪቱ በተፈጠረው የሰላም ችግር ሳቢያ የትምህርት ጊዜ መዛባቱን ተከትሎ በ2013 ዓ.ም ውስጥ መሰጠት የነበረበት የ12ተኛ ክፍል ሀገር አቀፍ ፈተና ከወራት በፊት ለ12ተኛ ክፍል ተማሪዎች መሰጠቱ ይታወሳል። የፈተናውም ውጤት ከቀናት በፊት ታውቋል። አንዳንድ ተማሪዎችም ጥሩ ውጤት አስመዝግበዋል። ተማሪ ሲፈን ፊጣ ከኦሮሚያ ልማት ማህበር አዳማ ቅርንጫፍ ወይም ኦዳ ተብሎ ከምታወቀው አዳሪ ትምህርት ቤት የሂሳብ ትምህርት መቶ ከመቶ በማምጣት በአጠቃላይ ከ600 ውስጥ 542 ውጤት በማምጣት ቀዳሚ ሴት ተማሪ ሆናለች። ሲፋን ለውጤቱ እንዴት እንደበቃችም ለጋቢና ቪኦኤ ተናግራለች። ትምህርት ቤት ሳል ገባ መጀመሪያ ማለት ነው፣ ሳል በጣም ትልቅ ፍላጎት ነበረኝ እዛ ለመግባት። እዛ ከገባ በኋላ ደግሞ ሙሉ በሙሉ ፎከሴን ትምህርቴ ላይ ነው ማድረገል ይህ ራሴን አሳመንኩ። ከዛ እንደገባ ሁሉም ነገር ፋሲሊቲ ስላለ፣ አስተማሪዎች በቂ ሰው በጣፋ፣ ላይብረሪ አሪፍ ነው፣ ሁሉም ነገር አሪፍ ነው። በዛ የተነሳ በቃ ራሴን አሳምኜ ወደዛ ገባውኝ። ክላስ ውስጥ በደንብ ነው የማዳምጠው ያልገባኝን ደግሞ አላልፍም። እዛው ነው የምጠይቀው። ምናልባት ጊዜ ካልበቃ እጄ ስታፍ አግኝቻቸው እጠይቃቸዋለሁ። ከዛ ደግሞ ከክላስ ስመለስ ትንሽ እረፍት ከወሰድኩኝ በኋላ ወደ ላይብረሪ ሄጄ የተማርኩትን በዛው ቀን አነባለሁ እና አጋዥ መጽሐፎችን የምጠቀማለሁ። ተማሪ ኮኬት ተስፋዬ የፊዚክስ ትምህርት ውጤትን መቶ ከመቶ በማስመዝገብ አጠቃላይ ከስድስት መቶ አምስት መቶ አርባ ስምንት ነጥብ አምጥቶ በቀዳሚነት ከምጠሩት ተማሪዎች መካከል መሆኑን ገልጸዋል። ኮኬት በዓላማ የመጽናት ውጤት ጣፋጭ ነው ሲል ተናግረዋል። ትምህርት በጣም አስፈላጊ ይሆናል። እንደኛ ባሉ ሀገራት ደግሞ ትምህርት በጣም ትልቁን ድርሻ ይዛልና አላማችንን ለማሳካት ትልቅ ቦታ እንድደርስ ትምህርታችን ላይ ትልቱ ክሰተኝ መማራችን በጣም አስፈላጊ ስለሆነ ለትምህርት ልዩ ቦታ ሰጠን። ምንም ችግር ቢፈጠር፣ ምንም የሚያግረም ብዙም ነገር ቢኖር እንኳን ለትምህርት ልዩ ቦታ ሰጠን ብንሰራ አሪፍ እናወራለን። ወደፊት ሲቪ ኢንጂኒር ማጥናት እቅድ አለኝ። ያው ይሄም የሆነው ለኮሳሽን ልዩ ስቅድ አለኝና የተለያዩ ትላልቅ ግድቦች ትላልቅ ግንባታዎችን ለመኛ ግንባት ልዩ ፍላጎት አለኝና ወደፊት ትልቅኝ ስለመሆን እቅዳለሁ። በተለይ ወጣቶች በወጣትነት እድሜ ላይ እያሉ የወደፊት ህይወታቸውን የሚወስኑበት ጊዜ በመሆኑ አላማ ሊኖራቸው ይገባል ስትል ተማሪ ሲፈን ትመክራለች። አላማ ሊኖራቸው ይገባል። አንድን ነገር ለማድረግ አላማ ከኖሮት ያ አላማ ጋር ለመድረስ ምንም ነገር ይደረጋል ማለት ነው። አሁን እኔ እንደዚህ ነው የመጣሁት አላማ ስላለኝ እዛ ጋር መድረስ አለብኝ ብዬ አስቤ የማደርጋቸው ነገሮች ነበሩ። ለምሳሌ እኔ በትምህርቴ ትልቅ ደረጃ ላይ መድረስ ስለምፈልግ በትምህርቴ ላይ ፎከስ ማድረግ እንዳለብኝ ስላወኩኝ ትምህርትን በተመለከተ ብዙ ነገሮችን አጠናለው። የክላሱን ወደፊትም ይጠቅመኛል የሚለው ነው አእምሮ ያሳድጋል የሚለውን አጠናለው ማለት ነው። ወደፊት ሶፍትዌር ኢንጂነሪንግ ነው የምንፈልገው። አለማችን ላይ ቴክኖሎጂ እየተስፋፋ ነው። ሀገራችን ደግሞ ከነዚህ ካደጉት ሀገራት ዘርፍ አልቆመችም፣ በቴክኖሎጂ ዘርፍ ማለት ነው። እኔ ደግሞ ኋላ ያሉትንም እነሱንም ረድቼ ማለት ነው፣ ከፊት ያሉትን ደግሞ እያየው ከነሱ እየተማርኩኝ አብረን ሆነን ሀገራችን በቴክኖሎጂ እንድታድግ ማድረግ ነው የምፈልገው። ተማሪ ኮኬት ለዚህ ውጤት ያበቃውን ያጠናን ስልትና የጊዜ አጠቃቀም መሆኑን ስናገር ያጠናን ሁኔታ

ተረድተዋል ብዬ የማስባቸው ልጆች ጠይቃለ እና ላሎሬ ደግሞ ጊዜን ሰጥቼ ማታም ቆይቼ በጣም አጠናለውን እ የጠቀሙኝ ናቸው ያስባለ ተማሪዎቹ። ለሌሎቹ ወጣቶች ባስተላለፉት መልእክት የህይወት መንገዳቸው የተቃና ማድረግ የሚችሉት ባሉበት የስራ መስክም ሆነ ትምህርታቸውን የጽና አላማ ማንገብ ስችሉና ለአላማ ስኬት ደግሞ የቻሉትን ሁሉ ሲያደርጉ ነው ሲሉም መክረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። we uh -huh. ባለፈው ሳምንት የደንቢዶሎ ዩኒቨርሲቲ መምህር የሆነው አማኑኤል ባልቻ የራሱን ሰው አልባ ጥያራ ወይም ደግሞ ድሮን ሰርቶ ማብረሩን አስታውቋል። መምህር አማኑኤል ይህንን ያደረገው ድሮን ለመስራት ከሰባ በላይ መጽሐፍትን በማንበብ እንዲሁም ደግሞ የተለያዩ ቪዲዮዎችን በመመልከት መሆኑን ለጋቢና ቪዮኤ አስታውቋል። ናኮር መልካ ነው ያነጋገረው። መምህሩ ራሱን በማስተዋወቅ ይጀምራል። ሰዎች አመሰግናለው። እኔ አማኑዌል ባልቻ እባላለው፣ ሌክቸረር ነኝ ከደምዶሎ ዩኒቨርሲቲ። ደምዶሎ ዩኒቨርስቲ ነው የተማርኩት። ሁለተኛ ደረጃ ደግሞ ቤተል ኢቫንጀሊካል ሴኮንደሪ ስኩል የሚባል አለ፣ እዛ ነው ተማርኩት። ከዛ በኋላ ወደ አርባ ምንጭ ዩኒቨርሲቲ ሄጄ ሜካኒካል ኢንጂኒሪንግ ዲፓርትመንት ዘምሬ፣ ከዛ በኋላ ወደ ደጀን አቬሽን ኢንዱስትሪ የሚባል አለ ሜቴክ የሚተዳደር ከዛ ቢሾፍቱ ገብቼ አራት አመት ከሰራው በኋላ ወደ ደምቢዶሎ ዩኒቨርሲቲ መጣው ማለት ነው። ላይ እኔ ድሮን ሰርቻለው። ድሮኑ ሁለት አይነት ነው፣ ፊክስድ ዊንግ እና ማልቲኮፕተር ምባል አለ። ማልቲኮፕተር ማለት ሶስት በላይ ማለት ነው። እኔ የሰራሁት አራት ፕሮፔለር ያላቸው ናቸው። ሁለት አይነት ነው፣ አንዱ አውቶማቲካሊ መስራት ይችላል፣ ያለ ሪሞት ማለት ነው። በሶፍትዌር ነው የምንሰጠው ሚሽን ሁለተኛው ደግሞ ማንዋል ነው። አጀስት የምናደርገው በእጃችን ነው። ያኛው ከመሬት የምነሳው መሬት ላይ በጣም ሰላሳ ሜትር በላይ ተንደንድሮ ነው። በብዙ ፕሮፔለር የሚሰሩ ደግሞ በፕሮፔለራቸው ነው ቴክኦፍ ማድረግ የምችሉት። ክብደታቸው ምን ያህል ይሆናል? ከምንድን ነው የሰራሃቸው? አንዱ ሁለት ነጥብ ሶስት ነው። አንዱ ደግሞ ሁለት ነጥብ አንድ ነው። ኪሎግራም ነው። ጥሩ በምንድን ነው የሚበሩት? በኤሌክትሪክ ነው የሚጠቀሙት ወይስ በነዳጅ ነው የሚጠቀሙት? ወይስ በባት በነዳጅ ነው የሚጠቀመው አሉ። እኔ ግን የሰራሁት በባትሪ የሚሰሩ ናቸው። ባትሪው ምንድን ነው? ከሌላ ባትሪ በጣም ይለያል። ሊፖ ባትሪ የምባል አለ ሊቴም ፖሊመር ኬሚካል አ ምንድን ነው ያነሳሳ ድሮኖቹን ለመስራት? ለወደፊቱ ምናልባት ለህብረተሰቡ ለአካባቢው፣ ወይ ደግሞ ለሀገርም የሚጠቅሙት ነገር ይኖር ይሆን? ያነሳሳኝ የእርሻ ቦታ አለ እኛ ጋር ዩኒቨርሲቲ በጣም ሰፊ እርሻ ቦታ አለው። እሱን ፊቸሪቲን የአግሪካልቸራል ድሮን ለመስራት ነው ያሰብኩት። ለዛ ነው እሱን ሰራሁት። ፊክስድዊንጉን ደግሞ ፈርስት ፌዝ ይሆንልኛል ብዬ ነው ሰራሁት። ፈርስት ፌዝ፣ ሴኮንድ ፌዙ ትልቅ ኤርፕሌን ነው መስራት በዚህ በመጀመሪያው ዙር አነስተኛውን አሳየተ በሚቀጥለው የተሻለ ለመስራት ትክክል ትክክል ሞዴሉ መስራት አለብህ። አሁን ለምሳሌ ዝም ብለህ ምንም ሳትሰራ ኤርፕሌን እሰራለሁ ብለ ከተነሳ፣ ማንም አያምንም፣ ማመንም የለበትም። እሱን ሰርተ ሞዴሉን ሰርተ ከበረረ በኋላ ያ ድርጅት ወይም ደግሞ ያ ዩኒቨርሲቲ የምጠየቀው ብዙ ባጀት ነው የምፈልገው፣ ብዙ ኮምፖነንቶች ከውጭ ነው የምታመጣው። ያንን ሰው ያንን ድርጅት ማሳመን አለብህ። ካመነ በኋላ ደግሞ ያንን ባጀት ይሄ ሰው ይሄንን መስራት ይችላል ብሎ ያንን ባጀት ሊሰጥ ይችላል ማለት ነው። ለዛ ብዬ ነው አገልግሎቱ ለምንድን ነው የሚሆነው? አገልግሎታቸው የሁለቱ ፊክስ ዊንጎች ለጊዜ አገልግሎት አይሰጡም ማለት ማብረር ብቻ ነው ግን በቀላሉ በሰርቦ ሞተር የሆነ ነገር እንዲከፈት እንድዘጋ ማድረግ ትችላለ። ውስጥ ጨምረህ አየር ላይ ከወጣ በኋላ ያን ሰርቦ ሞተሩ ኦን ስታደርገው ይከፍታል። አሁን ለምሳሌ ኮንግራጁሌሽን የሚባሉ እንደ ብዝነስ ካርድ መጣል ይችላል ማለት እንደዛ ፕሮግራም ላይ አሁን በአንዴ ለብዙ ሰዎች ማደል አዎ መጣል ይችላል እስከ አንድ መቶ አንድ መቶ ሀምሳ ትናንሽ የብዝነስ ካርዶች ቢዝነስ ካርድ የሚመስሉት መበተን ይችላል። አሁን ለወደፊቱ እነዚህ መጠናቸውን ከፍ አድርገህ ሰርተህ የተሻለ አገልግሎት እንዲሰጡ ለማድረግ ያቀድከው ነገር አለ? እስቲ በዛው የወደፊት ቀደህንም አጠራርገ ንገረኝ። አዎ በጣም በጣም አለ። መጀመሪያ እዛ ዩኒቨርሲቲ ስገባ የአግሪካልቸራል ፕሮፖዛል ሰርቼ ነበረ። እና እሱ ትልቅ ነው። ከሶስት ሊትር እስከ ሀያ ሊትር የሚይዙ ድሮኖች አሉ። ለአግሪካልቸራል ለግብርና አገልግሎት ለግብርና ለግብርና እንዲሁም ማለት ነው። ስድስት ሊትር ኬሚካል ይዞ ምበር ተሰራ በቂ ነው። የራሱ ሎድ አለ። አሁን ላይ የራሱ ሎድ አራት ኪሎ ግራም ከሆነ አሁን አስር ኪሎ ግራም መነሳት ይዞ መነሳት አለበት ማለት ነው። እሱ ነው አሁን እኔ ያቀድኩት። ሁለተኛ ደግሞ ፓብሊካ ናውንስ ድሮን የሚባሉ አሉ። ፒኤ ድሮን የሚባሉ አሉ። በመኪና ሄደ ሰውን ከምጠራ፣ በስፒከር ከምጠራ በድሮ መጥራት ትችላለህ። ምንድን ነው ያደረግኩህ? ምን ያህል ጊዜ ወሰደብህ? ምን ያህል ጥረት ጠየቀ? ወጣቶች ከአንተ ምን ይማራሉ? ለወጣቶች የምታስተላልፈው መልዕክት ካለ ማለት ነው። ብዙ መጽሐፎች ብዙ ዩቱብ ላይ ብዙ ቪዲዮዎች አይቻሉ። ለምሳሌ አንዳንድ በእያንዳንዱ ድሮን ያለ ያ ድሮን ላይ ያለው ኮምፖነንት ቢያንስ የአንዱን ኮምፖነንት አስራ አምስት ቪዲዮዎቹን አይቻለሁ ብዬ አስባለሁ። ሶስት መቶ ቪዲዮዎች በላይ አይቻለሁ። ይህን እንድሮ ለመስራት ሰባ የሚሆኑ አጫጭርና ትልቅ ሰፊ መጽሐፎች ፒዲኤፎች በ እንደፈለክ ታገኛለ። መልክት ያለኝ ምን አይነት ነገር ነው መስራት የምችለው ብለ አስበ ከዛ በኋላ መጥናት ኮንፊደንስ እስከምታገኝ ድረስ በቃ ይህንን ነገር መስራት ይችላለሁ እስከምትል ድረስ ማለት ነው። ኮምፖነንቶቹን አግኝተ ምንም ታሰራ አጥንተ ሁሉም ነገር ቪዲዮ ላይ አይተ አሁን ዩቱብ የፈለግከው ነገር አለ። ስለዚህ ያንን ነገር መጀመሪያ ማወቅ፣ ከዛ በኋላ ሞዴሉ መስራት ትክክል ነው ብለህ ሰርተህ ትክክል ላይሆን ይችላል። ስጨርስ ከዛ በኋላ አሁን ደግሞ እሱን ሰብረህ አንደኛ ጊዜ ይንገላል፣ ሁለተኛ ኮስትን ብዙ ያወጣል። ስለዚህ እሱን ይቀንሳል። እንደዛ ስታረግ ሞዴሉ መስራት ሞዴሉን ከሰራ በኋላ ወደ አክቹዋል መሄድ፣ እንደዛ ነው መልእክት ያለኝ። በመጨረሻ ማለት የምፈልገው ነገር ካለ ዩኒቨርሲቲ ማመስገን እፈልጋለሁ። የእኔ ቤተሰቦች ማመስገን እፈልጋለሁ። እኔን ያገዙ ሀሳብ ያገዙ በሁሉም ነገር ያገዙን ማመስገን እፈልጋለሁ። እግዚአብሔርም ማመስገን እፈልጋለሁ። የደምቢዶሎ ዩኒቨርሲቲ መምህር አማኑኤል ባልቻ በጋቢና ስም በጣም አመሰግናለሁ። እኔ በጣም አመሰግናቸዋል። ጋቢና ቪኦኤ ጋር ናቸው ያላችሁ። ተከታዩ ዘገባ ደግሞ ወጣት ሴቶችን በትምህርትና በስራ በማማለል በአፍሪካ ስለሚካሄዱ ህገ ወጥ የወሲብ ባርነት ላይ ያተኩራል። የቲሞቲ ኦቢዙ ዘገባ ቀጥሎ ይቀርባል። እንደ አውሮፓውያን አቆጣጠር በ2014 ዓ ም ላቲፋ አዮዴሌ በአንዲት ሴት ዘመዷ አማካኝነት በማሌዥያ ትምህርቷን እንድትቀጥል ግብዣ ደረሳት። ይሄ ህይወቴን በበጎ ይቀይረዋል ያለመችው ጉዞ ታዲያ ሙሉ ለሙሉ አጥፍቷት ነበር ማንነቷን ለመደበቅ ስት በዚህ ቃለ መጠየቅ ላይ የተጠቀመችው ስም ሌላ ነው። አዮዴሌ ወደ ማሌዥያ ለማቅናት በሊቢያ በኩል ነበር የተጓዘችው። ከረዥምና አድካሚ ጉዞ በኋላ ሊቢያ ስትገባ ግን በጉልበት ሴተኛ ዳሪ እንድትሆን ማዳም በመባል ወደሚጠሩ ሴቶች ቤት ነበር የተወሰደችው። ላቲፋ አዮዴሌ እንዴት ወደ ሊቢያ እንደተጓዘች እንዲህ ትገልጻለች ሀይ ሉክስ እያሉ ነው የሚጠሩት በእነዚህ ሀይሉክሶች ውስጥ ነው ያስቀምጡን። ከኋላ ሀያ አራት ሰዎች ከፊት ደግሞ ስምንት ሰዎች ይቀመጣሉ። መልኩ ነው ተጣጥፈን የምንቀመጠው። ሴቶቹ ምንም አይነት ጥያቄ እንዳንጠይቃቸው በሌላ ሀይሉክስ ነው የሚጓዙት። ላቲፋዮ ዴሌ እንኳን ማሌዥያ ልትደርስ ቀርቶ ተሳክቶላት እስክታመልጥ ድረስም ለአራት ዓመታት በሊቢያ በወሲብ ባርነት ውስጥ አገልግላለች። የናይጄሪያ ብሔራዊ የሕገ ወጥ ሰዎች ዝውውር ማስቆሚያ ተቋም እንደ ኤሮፓን አቆጣጠር በ2019 ዓ.ም በዚህ ወንጀል ተጠርጥረው ከታሰሩ ሰዎች መካከል ግማሽ ያህሉ ሴቶች ናቸው ይላሉ። በአብዛኛውም በዚህ ስራ ላይ የተሰማሩት እና ማዳም በመባል የሚጠሩት እድሜያቸው ጠና ያሉ ሴቶች ሲሆኑ ወጣት ሴቶችን በማማለል ወደዚህ ስራ ይጠራሉ። ጆሳህ ኤምሮሌ የተቋሙ ክንፍ ናቸው። ወንዶችም ሴቶችም ሁሉም በዚህ ተሳታፊ ናቸው። ነገር ግን ዓለም አቀፉን የወሲባዊ ብዝበዛ መረብ ካየነው ሴቶቹ ናቸው ዋነኛዎቹ ጥቃት አድራሾች። ብዙ ጊዜ ማዳም ነው የሚባሉት። ነገር ግን እነዚህ ሴቶች ወንዶች እነዚህን ሰዎች እንዲያመጡላቸው ይቀጥራሉ። ኤስተር አፎር፣ እሷም እውነተኛ ስሙ አይደለም፣ በህገ ወጥ ዝውውር ወደ ሊቢያ ተጉዛለች። ከሁለት ዓመት የወሲብ ግርድና ወይም ባርነት በኋላ ወደ አንድ ካቶሊክ ቤተ ክርስቲያን በማምለጥ ልትሸሽ ችላለች። ከዛ በኋላም ዓለም አቀፉ የፍልሰተኞች ተቋም ወደ ናይጄሪያ የመለሳት ሲሆን ሀገሯ ስትደርስ የአምስት ወር ነፍሰ ጡር ነበረች። በሊቢያ ጽንስ ማቋረጥ ወንጀል ነው። ስትፈጽም ከተገኘህም ለእስር ልትዳረግ ትችላለህ። በተጨማሪም ጽንስ ለማቋረጥ የሚሆን በቂ ገንዘብ አልነበረኝም። አንዳንዴ ታዲያ እያየኋት አለቅሳለሁ። የናይጄሪያ ብሔራዊ የሕገወጥ ሰዎች ዝውውር ማስቆሚያ ተቋም ናፕቲፕ በናይጄሪያ ምን ያህል ሴቶች ለወሲብ ባርነት እንደተጋለጡ፣ አድማጮቻችን ከእኛ ጋር ስለነበራችሁ ቆይታ እያመሰገንን የዛሬውን መሰናዶችን እዚህ ላይ ፈጸምን። ተናደሩ E